the voice of america you ya america radio tabiano <laughs> የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በአጭር ሞገድ በ25 እና በ30 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን እንደምናመሻችው የእሁድ ታህሳስ 5 2007 ዓ ም የመስታወት ዝግጅታችንን ይዘን ቀርበናል የምናስተናግዳችሁ ሄኖክ ሰማግዜር ና ቆንጂት ታየ ነን በዛሬ መስታወት በጋምቤላ ያለው የኤች አይ ቪ ስርጭት በአገር አቀፍ ካለው አማካይ እጅግ የበለጠ መሆኑ ይታወቃል ለዚህ ምክንያቱ ምንድን ነው ችግሩን ለመቅረፍስ ምን እየተደረገ ነው በምሽቱ ዝግጅት የምናተኩርበት ውይይት ይሆናል በጋምቤላ ክልል የኤች አይ ቪ ኤድስ ስርጭት ከሀገሪቱ ካለው የስርጭት መጠን በለጥ ባለበት ሁኔታ ላይ ያለበት ሁኔታ አለ። ይህም እንግዲህ የሀገሪቱ ስርጭት መጠን በፐርሰንቴጅ እንወስደው ወደ አንድ ነጥብ ሶስት አካባቢ ገደማ ያለው ጋምቤላ ክልል ግን በዘንድሮ እንደ ኢትዮጵያ አቆጣጠር ወደ አምስት ነጥብ አምስት ገደማ ይደርሳል። አቶ ካን ጋቶ ዋክ የጋምቤላ የኤችአይቪ ና ኤድስ የመከላከያና መቆጣጠሪያ ቢሮ ኃላፊ ናቸው። ዝርዝሩን ይዘናል። በዚህ ሳምንት የኖቤል የሰላም ሽልማት የተቀበለችው ፓኪስታናዊቱ ወጣት ማላላ ዩሴፍ ዛይድን የተመለከተ አንድ ዘገባም አካተንላችኋል። ደስ ነው ያለኝ ደግሞ ለመላ ሀገሪቱ የሚያኮራ ነው። ምክንያቱም ፓኪስታን የምትታወቀው በሽብርተኝነት ስለሆነ ይህ የሰላም ሽልማት የፓኪስታን ህዝብ ሰላም ፈላጊ፣ የትምህርትን መስፋፋት የሚደግፍ ስለመሆኑ እጅግ ታላቅ የሆነ መልእክት ያስተላልፋል። በዚህ አና በቃም አድማጮቻችን፣ በአዲስ አበባ በጡር ወር የሚካሄደው የሰላም የሙዚቃ ዝግጅትን አስመልክቶ ባህልና ሙዚቃን በማህበረሰብ ውስጥ ለውጥ ለማምጣት የተያዘ ጥረት እናስቃኛቸዋለን። ከኢትዮጵያም፣ ከኬንያ፣ ከጎረቤት ሀገሮቻችን፣ ከዩጋንዳ፣ ከኮንጎ ኪንሻሳ ከስዊድን ከሳውዝ አፍሪካ ከተለያዩ ሀገሮች አርቲስቶች ጋብዘናል። አቶ ተሾመ ወንድሙ ይባላሉ። ከዚህ ዓመት የሰላም የሙዚቃ ፌስቲቫል ዜማዎች ጋር አብረውን ያመሻሉ። ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። ንጉሱ ታምሬ ዝግጅታችንን ይመራል። በቅድሚያ የዓለም ዜና እናሰማችሁ። እንደምናምሽታችኋል ዜናውን የማሰማው አዲሱ አበበ ነኝ። ተቃዋሚው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ዛሬ እሁድ አዲስ አበባ ውስጥ በካሄደው የተቃውሞ ሰልፍ በመጪው ግንቦት ወር የሚደረገው ምርጫ ነፃና ፍትሐዊ እንዲሆን ጠየቀ። የታሰሩ የፖለቲካ መሪዎች ጋዜጠኞችና የሙስሊሙ ማህበረሰብ የመፍትሔ አፈላላጊ ኮሚቴ አባላት እንዲፈቱም ጥሪ አቅርቧል። ሰልፉን የከታተለው የተከታተለው ዘጋቢያችን እስክንድር ፍሬው ارى على السيف فتى على السيف فتى بكلاء فتى بكلاء فتى በመጪው ግንቦት የሚካሄደውን ምርጫ መነሻ በማድረግ የተካሄደው የዛሬው የመድረክ የተቃውሞ ሰልፍ እንዲህ አይነት ጥያቄዎችም የቀረቡበት ነው ነጻነት በሌለበት ነጻ ምርጫ የለም ያሉት ሰልፈኞቹ የታሰሩ የፖለቲካ መሪዎች ጋዜጠኞችና የሙስሊሙ ህብረተሰብ የመፍትሄ አፈላላጊ ኮሚቴ አባላት እንዲፈቱ ጥሪ አቅርበዋል ከአራት ኪሎ ግንፍሌ ድልድይ በመነሳት መድረሻቸውን በተለምዶ ታቦት ማደሪያ ወደሚባለው የወረዳ ስምንት ሜዳ ያደረጉት ሰልፈኞቹ ያሰሟቸው መፈክሮችም ይሄንን አንጸባርቀዋል የሰልፉ ዋና ዓላማ ግን የ ቱ ምርጫ የጊዜ ሰሌዳ ለውይይት ከቀረበበት ጊዜ ጀምሮ ሲጠይቁት የነበረው እና እስካሁን ምላሽ ያላገኘው የነጻና ፍትሐዊ ምርጫ ጥያቄ መሆኑን የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለቪዮኤ ተናግረዋል። ከዚህ ወጥተው ነ ስነ ስርዓት አክብረው በህገ መንግስቱና በምርጫ ህጎቹም መሰረት ስራቸውን ይስሩ። ይህንን ቀልድተው የምል ነው። እኛ ቁርጥ ያለ ጥያቄያችን የኢትዮጵያ ብሔራዊ ምርጫ ቦርድ የስራ ኃላፊዎች በተለያየ ጊዜ በሰጧቸው አስተያየቶች ከተቃዋሚ ፓርቲዎች የቀረቡ ቅሬታዎች እየተጣሩ መሆኑንና ትክክለኛ ሆነው ከተገኙ ምላሽ እንደሚሰጥባቸው ገልጸዋል። የዛሬውን የተቃውሞ ሰልፍ የተመለከተ ዝርዝር ዘገባ በነገ እለት ይዤ ቀርባለው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከ አዲስ አበባ እስክንድርን አመሰግናለሁ። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። የግብፅ ባለስልጣናት በሰጡት መረጃ መሰረት አንዲት የአሳ አጥማጆች ጀልባ ስዊዝ ባህረ ሰላጤ ላይ ከሌላ የጭነት መርከብ ጋር ተጋጭታ 11 አሳ አጥማጆች መሞታቸው ተረጋገጠ። የደህንነት ባለስልጣናት እንዳስታወቁት የ11ዱ አስክሬን ዛሬ እሁድ ከባህር ውስጥ የወጣ ሲሆን ቢያንስ 18 ያህል ደግሞ እንደጠፉ ናቸው። አሶሽትድ ፕሬስ እንደዘገበው ከሆነ ከአሳ አጥማጆቹ ጀልባ ጋር የተጋጨችው መርከብ ንብረትነቷ የፓናማ ሆኖ ከኢጣሊያ ነበር የተነሳችው። የሄይቲው ጠቅላይ ሚኒስትር ከኃይለኛ ጸረ መንግሥት ተቃውሞና ህዝባዊ ዓመፅ በኋላ ሥልጣናቸውን ለቀቁ። ሎሬ ላሞት ዛሬ እሁድ ማምሻው ላይ በተናገሩት ቃል በስልጣን ዘመናቸው ብዙ እንዳከናወኑ የሚገልጥ ንግግር አድርገዋል። ተቃዋሚዎች ግን ሁለቱም ፕሬዚዳንት ሚሼል ማርቴሊና ጠቅላይ ሚኒስትሩ ላሞት እንዲነሱ ነበር የጠየቁት። የሄይቲዋ መዲና ፖርቶ ፕሪንስ ከቅርብ ሳምንታት ወዲህ አያሌ ተቃውሞችንና ህዝባዊ አመፅ ማስተናገዷ ተስተውሏል። በመንግስትና በተቃዋሚው ክፍል ያለውን ፍጥጫ ለማርገብ በፕሬዝዳንቱ የተቋቋመው አማካሪ ኮሚሽን ጠቅላይ ሚኒስትሩ ለመውጥ ስልጣናቸውን እንዲለቁ ሀሳብ ማቅረቡም ይታወቃል። በጃፓኑ የምክር ቤት ምርጫ የጠቅላይ ሚኒስትሩ ሺንዞ አቤ ገዢ ፓርቲ በከፍተኛ ልዩነት እየመራ መሆኑን የአገሪቱ መገናኛ አውታር የህዝብ አስተያየት መለኪያ ሰንጠረዥ አመለከተ። የመገናኛ አውታሮቹ ትንበያውን ይፋ ያደረጉት የድምፅ አሰጣጠው ሂደት ዛሬ እሁድ ማታ እንደተዘጋ ባወጡት መግለጫ ነው። በትንበያዋ መሰረት ገዥው ሊበራል ዲሞክራቲክ ፓርቲ እና ሸሪኩ ከሚቶ ለጠንካራው የተወካዮች ምክር ቤት መቀመጫ የሁለት ሶስተኛ ድምፅ አግኝተዋል። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አሁን መስታወት በድጋሚ እንደምናመሻችሁ የመስታወት አዘጋጅና አቅራቢዎች ቆንጅት ታዬና ሄኖክ ሰማ እግዜር ነን። በምሽቱ የመስታወት ዝግጅት በጋምቤላ ክልል የኤችአይቪ ኤድስ ስርጭት ከሀገር አቀፍ አማካዩ በእጅጉ የላቀ የሆነበትን ምክንያት እንጠይቃለን። የዓለም የሰላም ኖቤል ተሸላሚ የፓኪስታናዊቱ ወጣት ማላላ ዩሴፍ ዛይድን የተመለከተ ዘገባም ይዘናል። የፊታችን ጥር ወር በአዲስ አበባ የሚሰናዳው የሰላም የሙዚቃ ፌስቲቫል ተጋባዥ ሙዚቀኞች እነማን እንደሆኑ እነግራቸዋለን። ዜማዎቹንም እናስኮመኩማቸዋለን። አብረናቸው ስናደምጥ እናመሻለን እስከ አራት ሰዓት ድረስ ማለት ነው። በቅድሚያ በቅርቡ በአዲስ አበባ በሰላም የሙዚቃ ፌስቲቫል መድረክ ላይ የምትቀርበውን ስዊድናዊት ማፔን ዜማ እንጋብዛችሁ። Let's laugh and cry until we die. If it wasn't for you, I'd be alone. Unfortunately, we got a friendship, no one can contest it. And not to mention I respect you with my all. Your back, like I do, even when business ain't going well, we still cool, When I shine, you shine always on your side. All my life, you'll have what's mine. Mark my word, we gon' be alright. My brother, my sister, we gon' be just fine. If it wasn't for you, I'd be alone. የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። ወደ ተከታዩ ወይም ቀዳሚው የምሽቱ ዝግጅት ስናልፍ ፓኪስታናዊቱ የልጃገረዶች የትምህርት እድል መስፋፋት ተሟጋች ማላላ ዩሴፍ ዛይድ እና የረጅም ጊዜው የህንድ የህጻናት ትምህርት እድገት ተሟጋች ካኢላሽ ሳትያርቲ ረቡዕ ዕለት የኖቤል ሰላም ሽልማታቸውን ኖርዌይ ኦስሎ በተካሄደ ስነ ስርዓት ላይ ተቀብለዋል። በዓለም ዙሪያ በችግር ላይ ያሉ ወጣቶችን ከመከራ የሚያላቅቅ እርምጃ ይወሰድ ሲሉ ሁለቱ ተማጽኖ አቅርበዋል። ታዳጊ ወጣት ማላላ ለቪዮ የሰጠችውን ቃለ መጠይቅ ለምሽቱ ዝግጅት ይዘናል። ሁለቱ የኖቤል ተሸላሚዎች ሜዳሊያዎቻቸውንና ዲፕሎማዎቻቸውን የተቀበሉበት ስነ ሥርዓት ከፊል ትካዜ ከፊል ደስታ የሰፈነበት ነበር። ሁለቱ ተሸላሚዎች በጋራ ከአንድ ሚሊዮን ዶላር በላይ የተሰጣቸው ሲሆን ገንዘቡን ለሚታገሉላቸው ዓላማዎች እንደሚያውሉ ከወዲሁ አስታውቀዋል። እስካሁን የኖቤል ሰላም ሽልማት ከተሰጣቸው ሁሉ የአስራ ሰባት ዓመቷ ማላላ በእድሜ ከሁሉም ትንሿ ነች። ከሰባት ዓመታት በፊት ታሊባኖች ሰሜን ፓኪስታንን ባጠቁበት ወቅት ህይወቷ መቀያየሩን ትናገራለች። ሁለተኛው ሁለት አማራጭ ነው የነበረኝ። አንዱ ዝም ብዬ እስከሚገድሉኝ መጠበቅ፣ ሁለተኛው ደግሞ የምናገረውን ተናግሬ ይግደሉኝ በቃ። ማላላ እንዳለችው፣ በእርግጥም ለጥቂት ነው ከሞት ያመለጠችው። የሴት ልጆች ከትምህርት ገበታ እንዲለዩ መደረግ የለበትም በማለት የጀመረችው ዘመቻ ትኩረት እየሳበ በመምጣቱ ታሊባኖች ትምህርት ቤቷ ድረስ ሄደው ጭንቅላቷ ላይ በጥይት መተዋል። የኔን ታሪክ የምናገረው የተለየ ስለሆነ አይደለም፤ የተለየ ባለመሆኑ ነው የምናገረው። የብዙ ሴቶች ልጆች ታሪክ ነው። በኦስሎው የኖቤል ሽልማት ስነ ስርዓት ላይ ማላላ በርካታ ጓደኞቿ ተገኝተዋል። አገሯ ፓኪስታን የነበሩት የድሮዎቹ ጓደኞቿ እንዲሁም ከዚያ ወዲህ ያፈራቻቸው የሷን የመሰሉ ተሞክሮዎች ውስጥ ያለፉ ናይጄሪያውያን ሶርያውያንና ከሌሎች ሀገሮችም የመጡ ወጣቶች ነበሩ። ማላላ ለቪኦኤ የኡርዱ ቋንቋ አገልግሎት በሰጠችው ቃለ መጠይቅ የኖቤል ሽልማት ማግኘቴ በዓለም ዙሪያ ለልጆች የትምህርት እድል እንዲስፋፋ የመታገል ኃላፊነቴን ይበልጡኑ ያጠናክረዋል ብላለች። ደስ ነው ያለኝ። ደግሞ መላ ሀገሪቱን የሚያኮራ ነው፣ ምክንያቱም ፓኪስታን የምትታወቀው በሽብርተኝነት እንቅስቃሴ ነው። ይህ የሰላም ሽልማት የፓኪስታን ሕዝብ ሰላም ፈላጊ፣ የትምህርትን መስፋፋት የሚደግፍ ስለመሆኑ እጅግ ታላቅ የሆነ መልእክት የሚያስተላልፍ ነው። ይህ ታዲያ ፓኪስታናውያንን በሙሉ ማለት አይደለም። አንድ ወግ አጥባቂ ቡድን ማላላ ይህንን ሽልማት ማግኘቷን በመቃወም በትምህርት ቤቶች የአንድ ቀን ተቃውሞ ሰልፍ እናደርጋለን ብሏል። Our own people, then we more for proportion. The time, always taught to fight for my rights. Malala fought for education, and she fought for. የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። ወደ ተከታዩ ዘገባችን ስናልፍ ወደ ኢትዮጵያ ይሆናል የምናመራው። በጋምቤላ ክልል ያለው የኤች አይ ቪ ኤድስ ስርጭት ከሀገር አቀፍ አማካዩ በእጅጉ ከፍ ያለ መሆኑ ይታወቃል። በጋምቤላ የኤችአይቪ ኤድስ የስርጭት መጠን ከ አምስት ነጥብ ስምንት እስከ ስድስት ነጥብ አምስት ከመቶ ሲሆን የሀገር አቀፍ አማካዩ ደግሞ አንድ ነጥብ ሁለት እስከ አንድ ነጥብ ሶስት ከመቶ ነው። ለዚህ ምክንያቱ ምንድን ነው? ተከታዩ ውይይት የሚያተኩርበት ይሆናል። የጋምቤላ ክልል የኤችአይቪ ኤድስ መቆጣጠሪያና መከላከያ ቢሮ ኃላፊ የሆኑትን አቶ ካን ጋቷክን ደውዬ አግኝቻቸዋለሁ። ያስረዳሉ። አቶ ካን እንግዲህ እንደተናገርሽው በጋምቤላ ክልል የኤችአይቪ ኤድስ ስርጭት ከሀገሪቱ ካለው የስርጭት መጠን በለጥ ባለበት ሁኔታ ላይ ያለበት ሁኔታ አለ። ይህም እንግዲህ የሀገሪቱ ስርጭት መጠን በፐርሰንቴጅ እንወስደው ወደ አንድ ነጥብ ሶስት አካባቢ ገደማ ያለው ጋምቤላ ክልል ግን በዘንድሮ እንደ ኢትዮጵያ አቆጣጠር ወደ አምስት ነጥብ አምስት ገደማ ይደርሳል። ይህም እንግዲህ እንዲሰራጭ እንደዚህ አይነት ሁኔታ ከሚጠቀሱት ምክንያቶች በዋናነት ማህበራዊና ኢኮኖሚያዊ እንደዚሁም ከባይል ወጂ ባህላዊ ልማታዊ ድርጅቶች ጋር በተያያዙት ነው የድርጅቱን መጠን እንዲባባስ ያስደረገው ከሞላ ጎደል እየቀነሰበት ያለበት ሁኔታ አለ ማለት ይቻላል። ይህ እንግዲህ በስታትስቲካል እንትን ስናይ በሁለት ሺ አስራ አንድ ተሰርቶ የነበረውን አንድ ሰርቬ ነበር። በዛች ጥናት መሰረት ስርጭት መጠኑ ወደ ስድስት ነጥብ አምስት ያሳየበት ሁኔታ ነበር። ሆኖም ግን በ አሁን ባለንበት ከአንድ ሁለት አመታት ወዲህ ስርጭቱን ዲክላይን እያደረገበት ያለበት ሁኔታ አለ። ሆኖም ግን ያው ዞሮ ዞሮ ቅድም እንዳልኩት አምስት ነጥብ አምስት ነው አሁን በሁለት ሺህ ሰባት ስድስት ሁለት ሺህ ስድስት ላይ የሚገኘው ከሁለት ሺህ አስራ አንድ እና አሁን ባለንበት የሁለት ሺህ አስራ ሶስት አስራ አራት ማዕከል ውስጥ የመቀነስ አዝማሚያ አለው። ግን ዞሮ ዞሮ ካለው የጋምቤላ ፖፑሌሽን ሁኔታ ሲታይ አሁንም ቢሆን ከሀገሪቱ ጋር ሲነጻጸር አሁንም ከፍ ያለበት ሁኔታ መሆኑን ያሳየናል። አቶ ካን ባለፈው እንግዲህ በእለቱ ከጤና ፕሮግራም አዘጋጅ ከባልደረባ ከሶሎሞን ጋር ባደረጋችሁት ውይይት አብራርተውታል። የክልሉን ሴቶች አስመልክቶ የስርጭቱ መጠን ምን ደረጃ ላይ ነው ያለው? አዎ በሴቶች ተገድ በምናይበት ጊዜ በተለይ በአሁኑ ሰዓት ቅድም እንዳልኩት የሁለት ሺ ስድስት እንደ ኢትዮጵያ አቆጣጠር ዳሰሳ አምስት ነጥብ አምስት ሲሆን ከዚህም ውስጥ ሴቶች ኦልሞስት ወደ ሰባት ነጥብ ምናምን ፐርሰንት ሼር ያደርጋሉ። ይህም እንግዲህ የሚያሳየው ሴቶች ከሌላው የህብረተሰብ ክፍል የቫይረሱን ስርጭት በብዛት የሚታይበት ሁኔታ እንደመሆኑ ያሳየናል። ሰባት ነጥብ ስንት አሉኝ? በአሁኑ ሰዓት ኦልሞስት ሰባት ነጥብ ስምንት አካባቢ ነው የሴቶቹ የስርጭት መጠን። አዎ የሴቶቹ ከአዎ ከወንዶችና ሴቶች በምናነጻጽርበት ጊዜ ካለው ፋይቭ ፖይንት ፋይቭ ፐርሰንቱ፣ ሰባት ነጥብ ስምንቱ ሴቶች ነው ሼር የሚያደርጉት። ምክንያቱ ምንድን ነው? በክልሉ በተለይ በዚህ ደረጃ ሊዛመትና መቆጣጠር ያቃተበት ምክንያት ምንድን ነው? በተለይ በሴቶቹ ዙሪያ። አዎ እርግጥ እንደሚታወቀው ባለው የሀገሪቱ አጠቃላይ ሁኔታ የስርጭት መጠኑ በስፋት እና በብዛት የሚታየው ሴቶች ላይ ነው። ይህም የጋምቤላ ክልል አሁን በተናገርኩት አግባብ እዛ ደረጃ ላይ ይገኛል። ዋናዎቹ ትልቁ ምክንያት ሊባሉ የሚገባው አንደኛ ሴቶች እንደሚታወቀው ከሌላው የህብረተሰብ ክፍል በተለያየ ማህበራዊና ፖለቲካዊ፣ ኢኮኖሚያዊ ጉዳዮች ጫና ያለባቸውበት ሁኔታ የሚታይ ነው። ይህ እንግዲህ ገላጩ ምንድን ነው? አንደኛ ልክ ሴቶች ከሌላው የህብረተሰብ ክፍል የኤች አይቪ ኤድስን አጠቃላይ ግንዛቤ በተለይ በቂ የሆነ እውቀት ይህም እንግዲህ መሰረታዊ የሆነ እውቀት ከሌሎት እንደዚሁ አስተሳሰብ ከሌላው አነስ ያለ ኮንዲሽን ላይ ይገኛሉ። ከዚህም ጋር በተሳሰረ ሴቶች በተለያየ አንግል እንግዲህ እንደሚታወቀው ቻይ ኤድስ የሚሰራቸው በልክ ባልሆነ ግብረ ስጋ ግንኙነት እንደሚተላለፍ ይታወቃል። በዚህ ረገድ አብዛኛው የሴቶቻችን ህብረተሰብ ክፍል አንደኛ ከኢኮኖሚ አኳያ ስናይ ዝቅተኛ ደረጃ ላይ ያሉበት ሁኔታ አለ። ኑሮ ከማሸነፍ አኳያ ወንዶችን ሳንቲም ያላቸው ወንዶች በመጠጋት ያልሆነ የግብረ ስጋ ግንኙነት ያውም ኮንደም ባለመጠቀም ዘዴ የሚጠቁበት ሁኔታ አለ። ሌላኛው እና እንደ ከዚሁ ከጎጂ ባህሎች ጋር በተያያዘ እንደ ጋምቤላ ክልል የውርስ ጋብቻ አለ። በህብረተሰቡ ክፍል ውስጥ አንድን ሰው ምክንያቱ ባልታወቀበት ሁኔታ በሚሞትበት ጊዜ ሚስትየው የራሱ ዘመድ እንዲወርስ የሚደረግበት ሁኔታ አለ። ይህ ሴቶች ያው ከሌሎች ይበልጥ ተጋላጭ ያደረገበት ሁኔታ ያለ ይታያል። ሌላውና ትልቁ ነገር ቅድም እንዳልኩት በአሁኑ ሰዓት ያው እያንዳንዱ ባለ የእድገት ደረጃዎች ማህበረሰቡን ካለው የኢኮኖሚ ዝቅተኝነት አኳያ ጥገኛ የመሆን አዝማሚያዎች ይታያሉ። ይህም እንግዲህ በተለያየ ኮንዲሽኖች ከወንዶች ጋር ልክ ባልሆነ ዞሮ ስጋ ግንኙነት የሚፈጽሙበትና ለቫይረሱ የሚጠቁበት ኮንዲሽን ያለበት ሁኔታ አለ። ይሄ እንግዲህ እስካሁን የነገሩኝ የአጠቃላይ ሴቶችን ሆኖ በወጣት ሴቶችስ በኩል ው በወጣት ሴት በኩል አሁን ለመጥቀስ እንደሞከርኩት ወጣት ሲባል እንግዲህ ያው ወንዶችም ሴቶችም ቢኖሩበትም በተለያዩ አንግል ቅድም ባልኳቸው የተለያዩ ቀጥታ መሆነበት ተተዋዋሪ ሴቶች በዋናነት ለቫይረሱ ተጋላጭ የሚሆኑበት የአኗኗር ዘይቤዎች እየተከተሉበት ባለበት ሁኔታ አለን። ለምሳሌ አሁን ከአካባቢ አካባቢ ቢለያይ ወጣት ወንዶችና ወጣት ሴቶች አብሮ በጋራ በመሆን ኮንደም በማይጠቀሙበት ደረጃ አብሮ የሚዝናኑበት ሁኔታ ይታያል። ይህም ከከተማ ወይንም አዲስ ዘመናዊ የኑሮ አኗኗር ዘይቤ በተለያየ ባህላትም ሆነ ዊኬንዶች አብሮ በመሆን ኮንደም በማይጠቀሙበት ኢቨን አንዳንድ ሴቶች ኮንደም ለመጠቀም ዝግጁ በሚሆኑበት ጊዜ ወንዶች ለእነሱ ፈቃደኞች የማይሆኑበት ሁኔታ ያለበት ሁኔታ አለ። በዛው ልክ ሴቶች ወንዶች የሚያጠቁበት ሁኔታ ይታያል። ሌላውና ከዚህ ቀደም ያው መልኩ በትንሹ ይቀያየር እንጂ ቸንዋት የሚባል እንደነበረ እናውቃለን። ምንድን ነው በተለይ በኛ ማህበረሰብ ይህ ቸንዋት የሚባለው በሎካል ቋንቋ፣ በአገሬው ቋንቋ ወጣት ሴቶች አዎ ወጣት ሴቶች እና ወንዶች አብሮ በጋራ በመጨፈር ወይንም በመጫወት ፕሮግራም በመያዝ እያንዳንዱ ወንድና ሴት የሚገናኙበት የፍሪ ዴይ እንደመሆኑ መጠን የሚቆጠርበት ሁኔታ የነበረበት ኮንዲሽን አለ። ይህ እንግዲህ ከባህላዊ አዲሱ የዘመናዊነት አኗኗር ዘይቤ ጋር የተያያዙ ጉዳዮች ናቸው። ሌላውና ከዚህ ጋር ትስስር የሚተሳሰረው ይሄኛው ባህላዊ ነው። አንድ ጊዜ አንድ ጊዜ ጨዋት ነው ያሉኝ ቼንዋት ቼንዋት ባህላዊ የመዝናኛ ዝግጅቶች ናቸው። እነዚህ አዎ፣ በአኝዋ ህብረተሰብ ወይንም በአኝዋ ኮሚዩኒቲ ውስጥ ይሄ በጎላ መልኩ የሚታይ ነው። ሌሎች ብሔረሰቦችም እንደዚሁ፣ ለምሳሌ በማጃን ብሔረሰብ ወይንም ማጃንግ ዞን አካባቢ ደፎ ይባላል። ይህም እንግዲህ ደፎ ምንድን ነው? ጎጆዎች ይሰራሉ። በተለያየ ቦታ ከቀበሌ ወይንም ከመንደር ወጣ ባሉ ሁኔታዎች እና ወጣቶች በሚዝናኑበት ጊዜ ሴቶች እና ወንዶች ነፃ በሆነ መልኩ እነዛን ቤቶች ወይንም ጎጆዎች እየተጠቀሙ ግብረ ስጋ ግንኙነት የሚፈጥሩበት ሁኔታ አለ። የሌሊት ጭፈራ ዝግጅት ነው። አዎ፣ በሌሊትም በቀንም። እሺ። በቀንም በሌሊትም ነው ጭፈራው እና ወደ ጎጆውም የመግባቱ ሁኔታ የሚፈጠረው። እሺ እና እነዚህን በተለያየ መድረክ ውይይቶች በምናደርጉበት ጊዜ ከአካባቢ አካባቢ ቢለያይም ዞሮ ዞሮ መልኩ ከምንድን ነው የሚያያዘው? ከኢኮኖሚክ ትስር ጋር ነው የሚያያዝ። ብር ያለውን ወንድ ለመዝናናት ሲወጣ ቤቶች ደግሞ ምንም ሳይኖራቸው ሲቀር ይገባበዛሉ። ያኔ ሲገባበዙ በዚች የተነሳ በቃ እርስ በርስ በዛች ሁኔታ ኮንደም በማይጠቀሙበት ሁኔታ ግብረ ስጋ ግንኙነት የሚፈጥሩበት ሁኔታ አለ። ስለዚህ የቫይረሱን ስርጭት እያባባሰው ይመጣል። አዎ፣ ይሄ እንግዲህ ከትራዲሽናል ሃርም ፉል ትራዲሽናል ፕራክቲስ ከሚባሉት ወይንም ጎጂ ልማዳዊ ድርጊቶች ከሚባሉት እነዚህን አንዳንድ በጋድ የሚታዩ ፕራክቲሶች እነዚህም ይመስላሉ። ሌሎች ጉዳዮችም አሉ። ኖት ኦንሊ ወጣት ሴቶችም ቢሆን ኢቨን ትላልቅ ትዳር ያላቸውም ሴቶች ዝቅተኛ የኑሮ ደረጃ ያላቸው፣ ደህና የኑሮ ሌቨል ላይ ያለው ወንድ ካለ በውሽምነት በተለያየ አንግል ግብረ ስጋ ግንኙነት የሚፈጠርበት ሁኔታና ያልኮንደም እርስ በርስ ይህንን ኮንታክት የሚደራረጉበትና የቫይረሱን ስርጭት በዚህ አይነት መልኩ ሴቶች ላይ እንዲባባስ ከሚያደርጉት አንዱ መገለጫም ነው። አቶ ካን እንግዲህ ለቫይረሱ መዛመት መንስኤ የሆኑትን ምክንያቶች ነው የዘረዘሩልን። ህብረተሰቡን ለማስተማር እነዚህ ጎጂ ልማዶች በተለይ ደግሞ ኮንዶም መጠቀም አስፈላጊ መሆኑን ለማስተማር ሌሎችንም መንገዶች የተለያዩ መንገዶች አሉ እና እነሱን ለማስተማር ምንድን ነው ጥረት እየተደረገ ያለው ልክ ነች እንደ መንግስት እንግዲህ በአጠቃላይ እንደ ሀገሪቱ በተቀመጠው የፖሊሲ አቅጣጫ መሰረት ዋናው መከላከል መሰረት ያደረገ አቅጣጫ ነው እና በዋናነት ቅድም ከላይ የጠቀስኳቸውን ነጥቦች በዋናነት ሊድ ፖይንት ነው ብለን ያየ ነው። በቂ ሙሉ የተሟላ የእውቀትና ክህሎት እንደዚሁ ማሳሰብ እና የአኗኗር ዘይቤም ፕላስ ደግሞ ህብረተሰቡን የኤች አይ ቪ ኤድስን መከላከልና መቆጣጠር በመላ ሁሉም ህብረተሰብ ክፍል እንደመሆኑ መጠን የኖውለጅ እጥረት አለ። በዚህ ይህንን ችግር ታክል ለማድረግ መንግስት የወሰደውን እኛ እንደ ክልል የተለያየ ኮንፈረንሶች አካሂደናል። ህዝባዊ ኮንፈረንሶች በጋምቤላ ክልል ሶስት የሚሆኑ ብሔረሰብ ዞኖች አሉ። በእነዚህ ሶስቱ ብሔረሰብ ዞኖች ጋምቤላ ክልል ከፌዴራል ኤች አይ ቪ ኤድስ መከላከያና መቆጣጠሪያ ጽህፈት ቤት እንደዚሁ ከፌዴራል ጤና ጥበቃ በዋናነት ደግሞ ከቀዳማዊ እመቤት ጽህፈት ቤትም እንደዚሁ አብሮ በጋራ በመቀናጀት ሰፊ የመድረክ ውይይቶች የተካሄዱበት ሁኔታ አለ። እንዲያውም በዋናነት ትኩረት ያደረግነው መጀመሪያ አመራሩ ላይ ነው። ከፕሬዚደንት በሚመራ መድረክ ጀምሮ እስከ ታች ያለው የመንግስት መዋቅር እርከኖች ኮንፈረንሶች አካሄደናል። በተደጋጋሚ እንዲያውም በሁለት ሺህ ስድስት የኢትዮጵያ ቀዳማዊት እመቤት ወይዘሮ ሮማን በሚመሩ ፕሮግራም እና እሳቸው በተገኙበት በሶስቱ ብሔረሰብ ዞኖች እንደዚሁም በጋምቤላ ክልል ሬሰ ከተማ ህዝባዊ ውይይቶች የተካሄደበትና እነዚህ ጎጂ ልማዳዊ ድርጊቶች እንደዚሁም በቂ ያልተሟላ የኤች አይቪ ኤት እውቀት የሌላቸው ማህበረሰብ ግንዛቤ ከማስጨበቅ አኳያ መንግስት ሰፊ ስራ ሰርቷል። እነዚህን በማስተራሰር በተሰሩት የግንዛቤ ማስጨበጫ መድረክ ውይይቶች ላይ ቀጣይ መሆን ያለበትን እያንዳንዱ ማህበረሰብ ኤች አይቪ ከመከላከል አኳያ ዋናው ትልቁ ነገር እያንዳንዱ ግለሰብ የኤች አይቪ ኤድስ ስታተሱን እንዲያውቅ ምርመራ የማድረግ አንዱ ግንባር ቀደም ሹ ነው። በዚህ ነው የጋምቤላ ክልል ካለው የኤች አይቪ ኤድስን ስርጭት አኳያ የዘንድሮ የኤች አይቪ ኤድስ ክብረ በዓል በጋምቤላ እንዲከበር ዋናው እንደ ታርጌት ተይዞ የነበረውን የ በዙ በፍቃደኝነት ላይ የተመሰረተ የኤችአይቪ ኤስ ምርመራ ሰዎች በራሳቸው ፍቃድ እንዲያደርጉ ካምፔን የተዘጋጀበት እና ባለፈም እንደተናገር ነው። በሰፊው ህብረተሰቡ ወጥቶ የራሳቸውን የኤች አይቪ ኤስ ስታተስ አውቆ ፖዚቲቭ የሆኑትን ከመድኃኒት ከመውሰድ ጋር ሊንክ እንዲደረጉና አንዱ የመከላከል ዘዴ እንደመሆኑ መጠን በተለይ በሰፊው ባለፈ ኤች አይቪ ኤትስ ክብረ በዓል ተጀመረ እንጂ አመቱን ሙሉ ይህንን ፕሮግራም በተለያየ የህብረተሰብ ክፍል ወይንም ወረዳዎች ስኬላፕ በማድረግ ሰፊ እንቅስቃሴ እየሰራን እንደሆነ ከወዲሁ ለመግለጽ እወዳለሁ እና ይህንን ስራ አንደኛ ጎን ለጎን ሁለት ነገር ነው፣ እዚህ የሚሰራው በቂ የተሟላ የኤችአይቪ ኤድስ እውቀት ክህሎትና አስተሳሰብ፣ እንደዚሁ ስራው የባለቤትነት ስሜት እንዲኖረው ህብረተሰቡ የማስጨበጥ ስራ ይሰራል። ከዚህም በተጓዳኝም እንደዚሁ ህብረተሰቡን በቂ እውቀት ካገኘ ራሱን በፍላጎት ወጥቶ እንዲመረመር በመንግስት መቅረብ ያለባቸውን ግብአቶች እንደነ ጤና ተቋማት ዝግጁ የማድረግ ቴስኪቶች፣ እንደዚሁ የምርመራ መሳሪያዎች እና ባለሙያዎች በማዘጋጀት እያንዳንዱ ህብረተሰብ ነጻ ምርመራ የሚያገኝበትና ቀጣይ የመንግስት ሰርቪሶች የሚያገኝበት ሁኔታ በእቅድ በሚመራ እንቅስቃሴ ላይ እንገኛለን። አቶ ካንጋ ተዋክን እናመሰግናለን። ቀሪውን ውይይት በሌላ ጊዜ እናቀርባለን። የምትከታተሉት የአሜሪካ ድምጽ ራዲዮ ጣቢያን ነው። የመስታወት ስርጭት ይቀጥላል። አስተናጋጆቻችሁ ቆንጂ ታዬና ሄኖክ ሰማእግዚአብሔር ነን። በአዲስ አበባ ለአራተኛ ጊዜ የሚከናወነው የሰላም ሙዚቃ ዝግጅት በዚህ ዓመትም በርካታ የሀገር ውስጥና የውጭ ሀገር ሙዚቀኞችን ጥር ወር ላይ ያሰባስባል። የሙዚቃ ባህልን በማዳበር የማህበረሰብ ለውጥ ለማምጣት ይቻላል በሚል ራዕይ የሚንቀሳቀሰው የሙዚቃ ዝግጅት እንዲሁም ሌሎች ተጓዳኝ ስራ የሚያከናውነውን ሰላም ኢትዮጵያ መስራች በእንግድነት ይዘናል። ራሳቸውን ያስተዋውቃሉ። ያነጋግራቸው ሄኖክ ሰማግዜር ነው። ተሾመ ወንድሞ ባላለሁኝ ሰላም የተለያዩ በባህል ዘርፍ ያሉ ስራዎችን የሚሰራ ድርጅት መስራችና ዋና ዳይሬክተር ነኝ። እንግዲህ አቶ ተሾመ ሰላም በኢትዮጵያ የሙዚቃ ዝግጅቶችን ላለፉት አራት ዓመታት ሲያካሄድ ቆይቷል። በመድረክ ላይ በርካታ ወጣት ሙዚቀኞችንም የቆዩ ሙዚቀኞችንም ከሀገር ውስጥም ከአፍሪካም ከተለያዩ ዓለሞችም አምጥቶ ለታዳሚዎች ለህዝብ ሲያቀርብ ነበር። ዓላማችሁ ምንድን ነው? ዓላማችን የዚህ የፌስቲቫሉ ዋና ዓላማ ከሌሎች ከጀመርናቸው ዓላማ ጋር አብሮ የሚሄድ ነው። ፌስቲቫሉ አንዱ የኢትዮጵያን የባህል ዘርፍ ማጠናከር ተብሎ የተጀመረ በዛ የተገነባ ዓላማ ነው። ያንን ስንል ደግሞ የኢትዮጵያን ባህል ሴክተሩ ተደራጅቶ አርቲስቱም ወይም ባለሙያው ተጠቃሚ እንዲሆን አገር ተጠቃሚ እንዲሆን ያ ነገር ሁሉ ለማየት የመሰረቱ መገንባት አለ በሚል ላይ ተነስተን ነው የምንሰራው። ከፌስቲቫሉ አንዱ ፓርት ነው አንዱ አካል ሲሆን ሌሎቹ ደግሞ ሌሎች ብዙ ነገሮች አሉ የምንሰራው። አሁን ኢትዮጵያ ውስጥ ከአስር በላይ የተለያየ ፕሮግራም አለ። የወጣቶችን ሙዚቃ የማስተማር አይነቱ ዋሮች ወጣቶችን የሙዚቃ ትምህርት ቤት ከፍተን ሙዚቃ እንዲማሩና ራሳቸውንም ነው እንዲጠቅሙ ቤተሰቦቻቸውን እንዲጠቅሙ ለማድረግ ከዚህ ከዚህ ውጭ ደግሞ የካልቸር ፎርሞች የተለያዩ ፎርሞች በማቋቋም አርቲስት ማህበሮች ተገናኝተው የሚወያዩበት መድረክ ከማዘጋጀት አልፎ ሌሎችም ሌሎችም እንሰራለን። የሙዚቃው ፌስቲቫሉ ከዛ ውስጥ አንዱ ነው። ሙዚቃውን ፌስቲቫል በማዘጋጀት የሙዚቃ ፌስቲቫል ባህል እንዲኖር ኢትዮጵያ ውስጥ የተለያዩ ትልልቅ የባህላዊ ፌስቲቫሎች አሉ የሕዝብ ፌስቲቫሎች ግን እንደዚህ ሞደርን ፌስቲቫሎች ሌላ ዓለም ላይ እንደሚታዩት በተለያየ አፍሪካ ሀገሮችም በጣም ብዙ ፌስቲቫሎች እናያለን። ግን ኢትዮጵያ ውስጥ ያ ነገር አይታይም። ብዙ ድንቅ የሆነ ባህል አለን፣ ብዙ የሚታዩ ነገሮች አሉን። ግን ያንን ነገር በጣም ልንጠቀምበት አልቻልንም። እና በፌስቲቫሎች እና በተለያየ ነገሮች ግን ያንን ነገር ሰፋ አድርገን ልንገበነባው እንችላለን። እና ፌስቲቫሉ ያንን ሀሳብ አንድ ሊደግፈን ይችላል። እንግዲህ በዚህ ባሳለፍነው ሳምንት ደግሞ የሰላም የሙዚቃ ፌስቲቫል የሚያመጣቸው መድረክ ላይ የሚያወጣቸውን ሙዚቀኞች፣ አርቲስቶች እነማን እንደሆኑ ይፋ አድርጋቸዋል። ለመሆኑ መቼ ነው የሚከናወነው? አርቲስቶችስ እነማን ናቸው? በቅድሚያ የሚከናወነው በጃንዋሪ አስራ ሰባትና አስራ ስምንት ነው በኢትዮጵያ አቆጣጠር ሲሆን ጥር ዘጠኝ ነው የሚሆነው። ጥር ዘጠኝና አስር አዎ ትክክል ነው። ጥር ዘጠኝና አስር ቅዳሜና እሑድ ነው የሚውለው። በበዓል ማግስት ነው ደግሞ የሚሆነው በገና ሰሞን። አዎ ትክክል ነው፣ ትክክል ነው። ከዛ በኋላ ጥምቀትም አለ፣ በማግስቱም ጥምቀት ነው እና ጥሩ ቀን ነው ብለን እንገምታለን። ከኢትዮጵያም፣ ከኬንያ ከጎረቤት ሀገሮቻችን ከዩጋንዳ ከኮንጎ ኪንሻሳ፣ ከስዊድን፣ ከሳውዝ አፍሪካ፣ ከተለያዩ ሀገሮች አርቲስቶች ጋብዘናል። ከኢትዮጵያ ውስጥ በጣም በአሁኑ ጊዜ ተሰሚነት ያላቸው ብዙ አርቲስቶች ይሳተፋሉ፣ እንደ ሚካኤል በላይነህ፣ አቤል ሙሉጌታ፣ ሳሙኤል ይርጋ፣ ኢትዮ ከለር፣ አዩ፣ ኤደን ገብረስላሴ፣ ታደለ ጌት፣ ገመቹ ጸጋዬ፣ እሸቱ እና የተመሳሰሉ ሌሎችም አርቲስቶች አሁን ያልጠቀስኳቸው የሚሳተፉበት ፌስቲቫል ነው። በጣም መልካም። አቶ ተሾመ እንግዲህ ያው የምግብ ዝርዝሩን ወይም ሜኒውን ተናግሮ ምግቡን አለማቅረብ እንዳይሆንብን እስቲ አሁን ከጠቀሷቸው ሙዚቀኞች የጥቂቶቹን ለአድማጮቻችን እናሰማና ወደ ውይይታችን እናልፋለን። ማንን ይጋብዛሉ እርሶ? አንድ ሁለት ሙዚቃ ይምረጡ እስቲ። ሚካኤል በላይነህ ሚካኤል በላይነህ በአሁኑ ጊዜ ብዙ አድናቆት ያገኘ ጥሩ አርቲስት ነው፣ እና እሱን ከእሱ ላይ አንድ ዘፈን ያብልኝ ይመስለኛል። መልካም አድማጮች፣ ሚካኤል በላይነህ ወደ እናንተ ጋባዥ፣ የሰላም የባህል እንደዚሁም የሙዚቃ ዝግጅቶች የሚያሰናዳ ነው በኢትዮጵያ የእሱ መስራች አቶ ተሾመ ወንድሙ ሙዚቃ ወደ ና ድወድሻለው የሰማይ መሬቱ የባህር ስፋቱ እንደ ዓለም ዳርቻ እንደ ርክቱ አይኖችሽም ባዓይኔ To and this kid and that they and good and the i and shallow with the gray with የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የመስታወት ዝግጅታችን ይቀጥላል። የምሽቱ የመስታወት እንግዳችን አቶ ተሾመ ወንድሙ ናቸው። ሰላም ፌስቲቫልን በኢትዮጵያ የሙዚቃ ዝግጅት ነው። እንግዲህ በኢትዮጵያ በኩል ያሉትን ሙዚቀኞች እነማን እንደሆኑ ገልጸውልናል። ይሄ ሙዚቃ ፌስቲቫል ደግሞ የሚታወቀው አቶ ተሾመ በስፋት የአፍሪካ ሙዚቀኞችን በመድረክ በአንድ መድረክ ላይ ማምጣት በመቻሉ ነው። ሌሎች የአውሮፓና የካሪቢያንም ሙዚቃዎች ታቀርባላችሁ። እስቲ ከኢትዮጵያ ውጭ ባለው ዓለም ደግሞ እነማንን ለጥር ዘጠኝና አስር ይዛቸዋል? ከኢትዮጵያ ውጭ ካሉት አርቲስቶች ትልቅ ስም ያለው ከማሊ ሀገር የሚመጣው ሀቢብ ኮቴ በዓለም ላይ ስራዎቹን በየቦታው ያቀረበና ያልገባበት ሀገር የለም እና በጣም ትልቅ ስም አለው። እኛም በስዊድን ባለው ሀገር ባለን ድርጅት ብዙ ጊዜ አሰርተነዋል። እዚህ ኢትዮጵያ ውስጥ ባለን ድርጅት ግን ለመጀመሪያ ጊዜ ነው የምናስመጣው። እሱ አንዱ ትልቁ አርቲስታችን ነው። የዘንድሮ የማሊ ሙዚቃ ደግሞ አድናቂ ስለሆንኩ እኔን በጣም እያስቀኑኝ ነው ያሉት። ወደ አዲስ አበባ ና ና ና እያለኝ ነው። ምክንያቱም በተለይ የማሊ ሙዚቃ በሰሜን ኢትዮጵያ ወሎ አካባቢ የሚዘፈኑ አንዳንድ ሙዚቃዎች አሉ። ሙዚቃዎቹ ደግሞ የሚዘፈንባቸው ሁኔታ ለምሳሌ ለዛር ሊሆን ይችላል፣ ለቆሌ ሊሆን ይችላል፣ ለባህላዊ እምነት ሊሆን ይችላል። እንደዚህ አይነት ዜማዎች ጋር ይገናኛል የማሊ ሙዚቃ። ይቀጥሉ። ትክክል ነው። አሁን ብዙ ጊዜ ብዙ ጊዜ ማሊም እኔ ሄጄ የነበረ ከብዙ አርቲስቶችም ጋር እሰራለሁ እንደም አንተም ምናልባት ሰምተኸው እንደሆነ እሙታንጋሬን ብዙ ሰዎች ያውቃታል። ማ የእኛ ጅጃ ያደለች እንዴ! እና ዛማሊም ሀገር ስንሄድ ባይገርምን በጣም ብዙ ስለ ኢትዮጵያ ሙዚቃ ከማሊ ሙዚቃ ጋር እንደሚገናኝ ብዙ ሰው ነው የሚያውቀው፣ እና ብዙ የሚያገናኘን ነገር አለ። እኛም ከአዲስ አበባም ኢትዮጵያ ውስጥ ያለውም የዚህ ግብዣውን የሚካፈል በሙሉ እንደሚደሰት እርግጠኛ ነኝ። ሌላ ማፔይ የምትባል አንድ የስዊድን በጣም የታወቀች በዓለም ትልቅ አድናቆት ያተረፈች አርቲስት ትመጣለች። እሷ በቅርቡ አንድ ሾው አለ እናንተ ሀገር ሌተርማን ነው ምናምን ዴቪድ ሌተርማን እዛ ሾው ላይ አሁን እዛ ዝግጅት ላይ በቅርቡ ተቀርባለች። እና እሷ አዳጊ እና በጣም ትልቅ አርቲስት የምትባል ናት። እሷም ትመጣለች። መልካም አቶ ተሾመ እንግዲህ፣ ያው ሙዚቃቸውን እስቲ እናሰማ። በመጀመሪያ አፍሪካ ነው የምንሄደው። የሀቢብ ኮይቴን ዘፈን እናሰማ። ቀጥለን ደግሞ ማፔን እናቀርባለን። ማንዴ ኮሜ ጅሌ Mande con belleza, I'm love you. Mande con Mande con belleza, I'm love you. wagiai Mali leto ye, darapo wagia ye. Mali leto ye, darapo wagia wagi leto, Arim wagi leto, Sede yaule leto, Arim leto, leto darapo Wagia ye, mali letu ye, tarapo wagia ye. Wagia ye, mali ye. የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። የምሽቱ ውይይታችን በተለያዩ ወጣቶች በባህል በሙዚቃና በኪን አቅም እንዲገነቡ የሚሰራ ሰላም የተባለ ድርጅትን መስራች እና አሁን ደግሞ የሚመሩት አቶ ተሾመ ወንድሙ ጋር የምናደርገው ቃለምልልስ ነው። አቶ ተሾመ እንግዲህ ውይይታችንን እንቀጥልና የሰላም ፌስቲቫል እንግዲህ ለአራተኛ ጊዜ መከናወኑ ነው። የዚህ ዝግጅት እንደዚሁም ደግሞ በስፋት ለመስራት የምታስቡትን ገልጻችኋል። እና እንዲያው ኢትዮጵያ ውስጥ ከምትሰሯቸው ስራዎች ከሙዚቃው ዝግጅትም የሚገኙ ገቢዎች ይኖራሉ። እናንተ ደግሞ እንዴት ነው የምትሰሩት? በዚህ ድርጅት ስር የሚሰሩ ስራዎችን ዘርዘር አድርገው ይግለጹልኝ። ሰላም በስዊድንም የሚገኘው እዚህም ኢትዮጵያ ውስጥ የሚገኘው አትራፊ ድርጅት አይደለም። የምንሰራቸው ስራዎች በሙሉ ለህብረተሰቡ የሚያስፈልጉትን ነገሮች ለመርዳት ተብሎ የተቋቋመ ድርጅት ነው ስዊድን አስራ አምስት አመት በላይ ነው ስራችን የምንሰራው አሁን ኢትዮጵያ ውስጥ ግን ወደ አስር አመት ሆኖናል። በአስር አመት ውስጥ ከኢትዮጵያ ሙዚቃ አሶሲዬሽን ማህበር ጋር፣ ከወጣቶች ማህበር ጋር፣ ከግል ድርጅቶች ጋር በመሆን አብረን እንሆነን የኢትዮጵያን የባህል ዘርፍ እንርዳና አብሮ እንዲያድግና ሁሉም አብሮ የሚያድግበትን መንገድ ባህል ዘርፉም እንደሌላው ዘርፍ ሁሉ ለሀገርም ለግልም የሚጠቅም የሚሆነውን ነገር ሁሉም ገብቶት ይሄ የባህሉ ዘርፍ የራሱ ክብር እንዲኖረው ለማድረግ ተብሎ የተነሳ ጉዳይ ነው። ያንን ስናደረግ ደግሞ በየተለያየ ፕሮጀክቶች እና አሰራሮች በመደገፍ ነው። ያ ምንደግፋቸው አሁን ለምሳሌ ለአይነት ስውሮች ቅድም እንደጠነከር እንዳልኩት የሙዚቃ ትምህርት ቤት ከፍተናል። ብዙዎቹ አይነ ስውሮች ኢትዮጵያ ውስጥ እንደሚታወቀው ከሶስት ከአምስት ሚሊየን አይነት ውሮች አሉ። ብዙ ወጣቶች ሎቶዴ በመሸጥ አንዳንዴ አንዳንድ ቦታ በመሰን በጣም ችግር ላይ ያሉ ወጣቶች አሉ። እነሱን አትሊስት ወይም የሚቻለውን ነገር በተቻለ መንገድ የተወሰኑ ሰዎችን ቢሆኑ ለመርዳት ብለን የሙዚቃ ትምህርት ቤት ከፍተን ይኸው ከአንድ አመት በኋላ እናስመርቃለን። አት ስለ እሱ ልጠይቆት ነበረ። በተለይ ማየት የተሳናቸው ወጣቶችን ሙዚቃ ታስተምራላችሁ እና የምትሰጧቸው ትምህርቶች ምን አይነት የሙዚቃ ትምህርቶች ነው የምትሰጡት? አንደኛው፣ ሁለተኛ ደግሞ ምን ያህል ተማሪዎች አሏችሁ? የምንሰጣቸው ትምህርቶች የተለያዩ ናቸው። የባህላችንን መሳሪያዎች እንደ ማሲንቆ፣ ክራር፣ ከዘመናዊ መሳሪያዎች ደግሞ እንደ ኪቦርድ፣ ጊታር፣ ከበሮ ወይም ድራም የሚባለውን፣ እነዚህ እነዚህ አይነት ትምህርቶች ይሰጣል። ከዛ ውጪ ደግሞ ለሚያስፈልገው ለአንድ ተማሪ የሚያስፈልጉ ሌሎችም እንደ ቋንቋ እና የመሳሰሉ ትምህርቶች ይሰጣቸዋል። አስራ ሰባት ሰዎች ነበር ከመጀመሪያው የገቡት። በተለያየ ችግር አሁን ወደ አስራ ሦስት አስራ አራት ወጣቶች አሉ። ወጣቶቹ አስተማሪ ተቀጥሮላቸው ዳይሬክተር ተቀጥሮ ቤት ተከራይተን ምግባቸው ተችሎ ለትራንስፖርት የተሻለውን ነገር አግኝተው ያን ሁሉ በተሻለን መንገድ አግኝተን እየረዳን እና አብረን ደስ እያለን ውጤቱን እያየን ያለ ነው። ከዚህ ውጭ ግን የኢትዮጵያ ውስጥ አንድ ትልቅ የተባለ አንድ የሙዚቃ ስቱዲዮ ከፍተናል። ያ የሙዚቃ ስቱዲዮ ለትምህርት እንዲሆን በሚል ሀሳብ የተከፈተ ነው። ብዙዎቻችን እንደምናውቀው ብዙ እውቀት ያላቸው ችሎታ ያላቸው ወጣቶች አሉ። ብዙዎቹ ግን ያን ችሎታቸውን በትንሽ ትምህርት መዳበር መቻሉ እንዳለ ሆኖ ያድል አልገጠማቸውም እና የተወሰኑ የሙዚቃ አዘጋጆች ምናምኖች ናቸው አሁን ያሉን። ያንን ችግር ለማስወገድ በአሁኑ ሰዓት፣ በነገራችን ላይ ነገ አንድ የምንጀምረው ትልቅ ፕሮጀክት አለ። ያም በአመት ውስጥ አስር የሙዚቃ አቀናባሪዎች በዘመናዊ መንገድ ትሰልጥነው ለሀገራችን ብዙ ነገር እንዲያደርጉ በሚል የአንድ አመት ስራችንን ነገ እንጀምራለን። ያ ማለት ኢትዮጵያ ውስጥ ያለውን ያለውን ክፍተት ይሞሉልናል ብለን የምንገምተው ነው። ይሄ ፕሮጀክት ደግሞ እንደገና የአንድ አመት ይቀጥላል። በአጠቃላይ የሁለት ዓመት ነው። ከስዊድን ይሄ ችሎታ ያላቸውን ሰዎች ያስመጥተናል። አዲስ አበባ ይገኛሉ። በአሁኑ ሰዓት ትምህርታቸውን ይጀምራሉ። ያ ማለት በተለያየ መንገድ ይሄንን የባህል ዘርፍ የሙዚቃውን ዘርፍ ለመደገፍ ነው ብለን የተነሳነውን አላማ ይደግፍልናል ማለት ነው። ሌሎቹም አሉ አሁን ጊዜ ላይ በቃን ይችላለን እንጂ ወደ ቅድም እንዳልኩ ወደ አስር አይስላዩ ለመጥቀስ ያህል ትልቅ ውጤት ያሳየንና ጅማሬያችንንም ያሳካለን አንድ ኢትዮ ከለር የሚባሉ አሉ የባህል ቡድኖች። ኢትዮጵያ ውስጥ በጣም የሚገርም አይነት ፕሮፌሽናል ግሩፖች ናቸው። በግል ተሰባስበው በአሁኑ ሰዓት በዓለም ላይ ኢትዮጵያን እያስተዋወቁ ያሉ ግሩፖች ናቸው። እነዛ ግሩፖች የራሳቸው ሲዲ አልነበራቸው እኛ አሰባስበን በዚህ በአዲስ በከፈት ነው ስቱዲዮ ተቀርጸው ሙሉውን ለአንድ ዘመናዊ ሲዲ የሚያስፈልገውን ነገር አሳክተን ስፔን ውስጥ በቅርቡ የዓለም የሙዚቃ ኤግዚቢሽን ላይ ተካፍለው፣ የሚገርምህ ነው ታይቶ የማይታወቅ በኤግዚቢሽኑ ላይ የሙዚቃ ኤግዚቢሽኑ ላይ እንደዚህ አይነት ትሪታ አይተን አናቅም ነው የተባለው። በጣም እስቲ ሙዚቃቸውን፣ እንግዲያውስ እንደዛ ከሆነ የምናሰማው ሙዚቃ ከለር ሚል እርስዎ ይምረጡ። እርስዎ ይምረጡና ሙዚቃውን እናደርሳለን ለአድማጮች። እሺ ኢትዮ ከለር ላይ አንተ ደስ ያለህ ምረጥልኝ። ሁሉም በጣም ቆንጆ ነገር ነው። መልካም ለአድማጮቻችን የኢትዮ ከለርን ሙዚቃ እናሰማና እንግዲህ አቶ ተሾመ ወደ ሙዚቃው ከመሄዳችን በፊት ከዚህ ቀደምም በማህበረሰብ ድረገጾች በስፋት የሰላም ፌስቲቫል ላይ ጃኖች ለመጀመሪያ ጊዜ ወደ መድረክ ብቅ ሲሉ ሁሉም ሰው ያወራ የነበረው በዚህ ፌስቲቫል ላይ የሚገርም ሙዚቃ ያቀረበውን አዲሱም ቡድን ጃኖ ነው። ጃኖዎች ዛሬ በጣም የተዋጣላቸው ግሩም የመጀመሪያ ሲዲያቸውን ያወጡ የተዋጣላቸው ሙዚቀኞች ሆነዋል። አሁን ወደ ኢትዮ ከለር እንሄድ። ምናልባት የዛሬ ሶስት ዓመት ደግሞ ኢትዮ ከለሮችን በስፋት የምናውቃቸው ሊሆኑ ይችላሉ። ወደ ሙዚቃው ምንም ጥያቄ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የምሽቱ እንግዳችን አቶ ተሾመ ወንድሙ ይባላሉ። በኢትዮጵያ ውስጥ እንደዚሁም በተለያዩ የዓለም ክፍሎች ሙዚቃ፣ ባህል፣ ሰላም፣ ፍቅር እንዲሰፍን አልፎም ደግሞ ሙዚቃንና ባህልን በመጠቀም አቅም ለመገንባት የሚሰራ ድርጅትን መስርተው ይመራሉ። በኢትዮጵያ ያለውን ሁኔታ እየተነጋገርን ነበር። አቶ ተሾመ ወደ መጨረሻው ጥያቄ ልሂድና እርስዎ እንደዚህ አይነት በባህሉ ስራ በሙዚቃው እንደዚሁም ደግሞ ማህበረሰብን በባህልና በሙዚቃ ማገናኘት ለውጥ ያመጣል ብለው እንዲያስቡ ወደ ስራ እንዲገቡ ያደረጉት ምንድን ነው? እርስዎ ሙዚቀኛ ኖት፣ ወይስ የሙዚቃ ፍቅሮ ያለዎት በመሆኖት ነው? እስኪ ግን። አዎ ጥሩ ጥያቄ ነው። እኔ ህይወቴ ሙሉ በሙዚቃ ነው ያሳለፍኩት። መጀመሪያ አዲስ አበባ እያለሁ ራሴ የዳግማዊ ምኒልክ የተባለው ትምህርት ቤት፣ ከዛ ከህፃን ሆኜ ነው ሙዚቃ ከዛ በኋላ የድሮ የኢትዮጵያ ባህር ኃይል የሙዚቃ ክፍል አንዱ አካል ነበርኩኝ። እዛም ውስጥ የተለያየ ለስድስት አመት ከሰራው በኋላ ወደ ሶቪየት ሞስኮ ከተማ ለትልቅ የሙዚቃ ትምህርት ቤት ተልኬ ለአራት አመት የኮንዳክቲንግ ትምህርት ካጠናው በኋላ ወደ ስዊድን በአስራ ዘጠኝ መቶ ዘጠና ነው ገብቼ በዛ አይነት መንገድ ነው እና ሙዚቃው በሙዚቃው እንትን ውስጥ ያለሁም ያለፍኩም እንግዲህ በብሮድካስት ባህል መሰረት ሙዚቀኛ እርሶ አይባልም ነበረ። እንግዲህ ክብሩን ክብሩን በደግነቴ ብዛት ሰጥቼዋለሁ። በጣም አመሰግናለሁ። አንድ በጣም የመጨረሻ ሳልጠቅሰው እንትን ያልኩት ነገር አለ እና በጣም የሚገርም አንድ ትልቅ አርቲስት አለን ኢትዮጵያ ውስጥ በአሁኑ ሰዓት። ሰምተህ እንደሆነ ሳሙኤል ይርጋም የተባለ ፒያኒስት የሚገርም እዚ ሀገር ኢትዮጵያ ውስጥ ተወልዶ እዚ ሀገር ተምሮ አሁን ወደፊት የአፍሪካ ትልቁ አርቲስት አንደኛው፣ ቀዳሚው ተብሎ እንትን የሚባልለት ልጅ ነው እና ሳሙኤል ይርጋም እዚህ ፌስቲቫል ላይ ይጫወታል እና እኔ በግሌ በጣም በጣም በጣም የሚኮራበት ዘፋኝ ነው እና የሚቻል ከሆነ የእሱን ሙዚቃ ስታቀርብልኝ ደስ ይለኛል። አመሰግናለሁ። በጣም ነው የማመሰግነው። አቶ ተሾመ ወንድሙ እንግዲያውስ እርስዎ በመረጡት የሳሙኤል ይርጋ ዜማ የምተላለፍ። አመሰግናለሁ። አመሰግናለሁ። አድማጮች የመስተዋት ዝግጅት ወደ መገባደዱ ተቃርበዋል። በዝግጅቶቻችን ላይ ያላችሁን አስተያየቶች ላኩልን። የስልክ ቁጥራችን 2022059942 የውስጥ መስመሩ 14 ነው። ያለፏችሁን ዝግጅቶች ደግሞ በድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማህሪክ ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተርም ቪኦኤ አማህሪክ ብላችሁ ፈልጉ። ለአራት ሰዓት በሚቀሩን ጥቂት ደቂቃዎች የምሽቱን ዋና ዋና ዜናዎች እናሰማችኋለን። እስከዚያው በዚህ ዜማ እንቆይ። boo okay. አድማጮች የማጠቃለያ ዜና ሰማለሁ። የተቃዋሚ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ዛሬ አዲስ አበባ ውስጥ ባካሄደው ተቃውሞ ሰልፍ በመጪው ግንቦት ወር የሚደረገው ምርጫ ነጻና ፍትሐዊ እንዲሆን ጠየቀ። አንድ የዩናይትድ ስቴትስ ዜጋ ሰሜን ኮሪያ ውስጥ በሰጠው ጋዜጣዊ መግለጫ የዩናይትድ ስቴትስን የአገር ውስጥና የውጭ ፖሊሲ ማውገዙ ተደመጠ። ኢንዶኔዥያ ውስጥ በደረሰው የመሬት መደርመስ የተቀበሩትንና የጠፉትን ከሰባ በላይ ሰዎች ፍለጋ እንደቀጠለ ነው። ከትናንት በስቲያ ዓርብ ነበር በኃይለኛ ዝናብ የተነሳ ጃቫ ክፍለ አገር ውስጥ ያለችዋን ጀምብሉንግ የተሰኘችዋን መንደር በደለል የተሸፈነው ቱርክ ውስጥ ፖሊስ በመላ አገሪቱ የሚገኙ የመገናኛ መተላለፊያዎችን በመውረር የፕሬዝዳንት ሬሴፕ ታይፕ ኤርዶጋን ተቀናቃኝ የሆኑትን ተቃዋሚ የሚደግፉ ሀያ አራት ሰዎችን በቁጥጥር ስር አዋለ። ይህ የፖሊስ እርምጃ በፕሬዝዳንት ኤርዶጋን የታዘዘ እንደሆነም ተመልክቷል። የፕሬዝዳንቱ ተቀናቃኝ ሙስሊሙ የሃይማኖት መሪ ፌትሁላህ ጉሌን እንደነበሩ ታውቋል።